ሬዲዮ ወደ ዝርዝር ዜናዎቹ ከማምራታችን በፊት ርዕሰ ዜናዎቹን እናስቀድማለን። የግሪንስ ሴናተር ሴራ ሃንሰን ያንግ በስም ማጥፋት የጉዳት ካሳ 120 ዶላርስ ተበየነላቸው። የፌዴራል መንግሥቱ ከ500 ሚሊዮን ዶላርስ በላይ ለረጋውያን ክብካቤ እንደሚደጉም አስታወቀ። የሚሉት የምሽግ ግንባር ቀደም ርዕሰ ዜናዎቻችን ናቸው። የግሪንስ ሴናተር ሴራ ሃንሰን ያንግ በቀድሞ ሴናተር ዴቪድ ሌዮንሃም ላይ በመሠረቱት የስም ማጥፋት ክስ የ120 ሺህ ዶላርስ የጉዳት ካሳ ተበይኖላቸዋል። በወቅቱ የሕግ መወሰኛ ምክር ቤት ባልደረባቸው በነበሩት ላይ በስካይ ኒውስ ሜልበርን ሬዲዮ ስሪ ኤ ደብልዩ እና በኤቢሲ 7 ሰርቲ ፕሮግራም ላይ ከጁን 28 እስከ ጁላይ 2018 ባሉት ቀናት ውስጥ በሰነዘሯቸው ቃሎች ነው። የፌዴራል ፍርድ ቤት ዳኛ ሪችድ ዋይት ሴኔተር ሃንስንን በቃላባይና ጸረ ወንድነት መፈረጅ የስም ማጥፋት ትርጓሜ ያለው መሆኑን ገልጠዋል። በወቅቱ የሊበራል ዴሞክራት ሴናተር የነበሩት ሌዮንሃም በሴቶች ላይ የሚደርሱ ጥቃቶችን አስመልክቶ የድንጋጌ ክርክር በሚደረግበት ወቅት ሴናተር ሃንሰን ላይ ወንዶችን ማሳደዱን አቁሚ የሚል አግቦ ተጠቅመዋል። ሴናተር ሃንሰን ያንግ በጉዳት ካሳ ያገኙትን ገንዘብ ለሁለት የሴቶች ረድኤት ድርጅቶች እንደሚቸሩ ሲገልጡ እንደ ፓርላማ አባል ትልቅ እድል አግኝቶ እዚህ ቅጥር ግቢ ውስጥ መሆን ለሌሎች ተቆርቋሪ ሆኖ ከመቆም ጋር የሚመጣ ትልቅ ኃላፊነት ነው። ለዚህም ነው ይህን እርምጃ ይወስድኩት። ለዚህም ነው ይህ የዛሬ ድል ጸጥ ብላ እንድትቀመጥ ለተነገራት ለእያንዳንዷ ልጃገረድና ሴት የሚሆነው። እባካችሁን ጸጣት በሉ፣ እባካችሁን ተናገሩ ለራሳችሁ ለጓደኞቻችሁ ቆሙ። በጋራ እንዲህ ዐይነቱን ባህሪ እንዳይቀጥል ማድረግ እንችላለን ብለዋል። ሌበር የፌዴራል መንግሥቱ ለአረጋውያን ክብካቤ ሮያል ኮሚሽን ቀዳሚ ሪፖርት የሰጠው ምላሽ አሳዛኝ ነው አለ። የፌዴራል መንግሥቱ 537 ሚሊዮን ዶላርስ የመደበ ሲሆን ወጣቶችንም ከአረጋውያን መከባከቢያ ስፍራዎች ለማስወጣት የተሻለ ሕክምናን ለመስጠትና ለአረጋውያን መጦሪያ ነርሶች የደሜንሽያ ስልጠና ለመስጠት ተልመል። ሆኖም የሌበር አረጋውያን ቃል አቀባይ ጁሊ ኮሊንስ መንግሥት ይፋ ያደረገው ድጎማ ከቶውንም በቂ እንዳልሆነ ጠቁመው መቶ ሀያ ሺ አረጋውያን አውስትራሊያውያን የቤት ውስጥ ክብካቤ ለማግኘት እስካሁን እየጠበቁ እንደሆነ ሲናገሩ የሮያል ኮሚሽኑ አንድ ቁጥር በአስቸኳይ ቅድሚያ ሊሰጠው የሚገባ ጉዳይ የቤት ውስጥ ክብካቤ ሆኖ ሳለ ልንቆይ ይገባናል ማለቱ ተቀባይነት የለውም። የሮያል ኮሚሽኑ ተጨማሪ የቤት ውስጥ ክብካቤ ያለማድረግ እንደ ማግለል ይቆጠራል እያለ ሳለ፣ እርግጥ ነው የሮያል ኮሚሽነሮቹ ሥራቸውን የተወጡት ጠቅላይ ሚኒስትሩ እንዲሰሩ ጠየቋቸውን ሲሆን በጸፋው ገና መንግሥት የበለጠ ምላሽ ይሰጣል በሚል አመኔታም ነው በማለት ተችተዋል። በመንግስት በኩል የታሰበው ለ10 ሺህ የቤት ውስጥ ክብካቤ ፓኬጅ ሥራ ላይ መዋል የሚጀምረው በወርሃ ዲሴምበር ሲሆን ትኩረቱም በእጅጉ ክብካቤ የሚያሻቸው ላይ ይሆናል። ዜናዎቹን ከማጠቃላላችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። የግሪን ሴናተር ሴራ ሃንሰን ያንግ በስም ማጥፋት የጉዳት ካሳ 120 ሺ ዶላርስ ተበየነላቸው። የፌዴራል መንግሥቱ ከ500 ሚሊዮን ዶላርስ በላይ ለአረጋውያን ክብካቤ እንደሚደጉ ማስታወቂያ የሚሉት ግንባር ቀደም ዜናዎቻችን ነበሩ። ቴል አስ ዋት ዩ ቲንክ ሬት ዚስ ፖድካስት ኦን አይቱንስ ኢት ሄልፕስ አዘር ፒፕል ቱ ፋይንድ አስ